ጅቡቲና ሶማሊያ በተባበሩት መንግሥታት ድርጅት የሰብአዊ መብቶች ኮሚሽን በኤርትራ የሰብአዊ መብቶች ይዞታ ዙሪያ ተጠያቂነት እንዲኖር የውሳኔ ሐሳብ አቅርበዋል። ሁለቱ የአፍሪካ ቀንድ ሀገሮች የዓለሙ ድርጅት በኤርትራ ያሰማራው የመብቶች አያያዝ አጣሪ ቡድን ያቀረበውን ዘገባ በማወደስ አንዳንድ የኤርትራ መሪዎች በዓለም አቀፉ የወንጀል ፍርድ ቤት ወይንም በሌሎች የፍትህ ችሎቶች ክስ እንዲመሰረትባቸው ያቀረበው ምክርን በውሳኔ እንደግፍ ይላል። ሄኖክ ሰማግዜር ዝርዝሩ ዝርዝሩን ይዟል አርብ ዕለት ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የቀረበው ረቂቅ የውሳኔ ሀሳብ በኤርትራ ላይ የተሰሙ የሰብአዊ መብት ጥሰት ዘገባዎች ላይ የተጠቀሱ በሰብአዊ ፍጡር ላይ ተፈጸሙ የተባሉ ወንጀሎች ያለ ተጠያቂነት እንዳይታለፉ ሐሳብ ያቀርባል። በዚህ ረቂቅ መሰረት እጃቸው በወንጀሉ እንዳለበት የሚጠረጠሩ የኤርትራ ባለስልጣናት ጉዳይ በተባበሩት መንግስታት አጠቃላይ ምክር ቤትና የጸጥታው ጥበቃ ምክር ቤት ውሳኔ ለዓለም አቀፉ የወንጀል ችሎት እንዲቀርብ ወይም ደግሞ በአፍሪካ ሕብረት በኩል የፍትህ ችሎት ተቋቁሞ ጉዳያቸው እንዲታይ ይጠይቃል። ክሱም ከመብት ጥሰት አንስቶ በሰብአዊ ፍጡር ላይ የደረሱ ወንጀሎች በሚል የተሰበሰቡ መረጃዎችን ያካተተ እንዲሆን ረቂቅ ውሳኔው ይጠይቃል። በጅቡቲና ሶማሊያ የቀረበው ረቂቅ የውሳኔ ሀሳብ አገሮች በዚህ ወንጀል ክስ ወደ አህጉራዊ ወይም ወደ ዓለም አቀፋዊ ችሎቶች ጉዳያቸው የሚያመራውን ግለሰቦች በቁጥጥር ስር በመዋል ለችሎቶቹ አሳልፈው እንዲሰጡ ጥሪ ያቀርባል። የዓለም ሀገሮች ወደ ኤርትራ ባለሥልጣናትና አስተዳደር ስልክ በመደወልና በሌሎች የግንኙነት መስመሮችም በዜጎች ላይ የሚደርሱ የመብት ጥቃቶች በአስቸኳይ እንዲቆሙ ይጠይቃል። የዘፈቀደ ስርዓት፣ የጭካኔ የስር ይዞታና ድብደባ ደብዛ መጥፋትና ኢሰብአዊ አያያዞች እንዲቆሙ በስር ላይ የሚገኙ ፖለቲከኞች ቡድን 15 የሚባሉትን ጨምሮና ጋዜጠኞች እንዲፈቱ አስመራን እንዲወተውቱ ለዓለም ሀገሮች ያሳስባል። ረቂቁን ከሶማሊያ ጋር ያቀረበችው ጅቡቲ ኤርትራ በቁጥጥር ስር ያዋለቻቸውን 13 ምርኮኛ ወታደሮችን ትልቀቅ ብላለች። የመንግስታቱ ድርጅት አጣሪ ኮሚሽን ይፋ ያደረገው ዘገባ በኤርትራ ላይ እንደ ሀገር የቀረበ ሳይሆን በተናጠል መሪዎች የፈጸሟቸውን የግለሰብ የሰብአዊ መብት ጥሰቶች ላይ ያተኮረ እንደሚሆን ኮሚሽኑ ገልጿል። የአጣሪ ኮሚሽኑ ሊቀመንበር ማይክ ስሚት ባለፈው ሳምንት ለዝግጅት ክፍላችን እንዳብራሩት ረቂቅ ውሳኔው ከጸደቀ በኋላ ኒውዮርክ ወደሚገኘው የጸጥታ ምክር ቤት ያመራል፣ አስታውቀዋል። ጉዳዩ ለጸጥታው ጥበቃ ምክር ቤት እንዲተላለፍ ጠይቀናል። በዓለም አቀፉ የወንጀል ፍርድ ቤት አይሲሲ ክስ እንዲመሠረት የመጠየቅ ሥልጣን ያለው የጸጥታ ጥበቃው ምክር ቤት ብቻ ነው። የሰብአዊ መብት ኮሚሽኑ ይህንን ጥያቄ በውሳኔ ያጸድቃል ወይ? ስለዚህ የማውቀው ነገር የለም። ያን ባያደርጉ ወይንም አድርገውትም ቢሆን ሌሎች አማራጮች አሉ። የአፍሪካ ህብረት በጉዳዩ ላይ ተጠያቂነት እንዲኖር ልዩ ችሎት እንዲያቋቁም ጠይቀናል። የኤርትራ መንግስት በአጣሪ ኮሚሽኑ የቀረበበትን ውንጀላ በርዮት አለም የተመራና የዓለም አቀፍ ተቋማትን ስልጣን የተላለፈ ነው ሲል ተቃውሟል።